ዛላ አንበሳ ድንበር ላይ በኢትዮጵያና በኤርትራ መካከል ተገንብቶ የነበረው አጥር ከ20 ዓመታት በኋላ መፍረሱ ተገለጠ። የኢትዮጵያ አዲሱ 2011 ዓ.ም በሚከበርበት በነገው ዕለት ሁለቱን አገሮች የሚወከሉ ከፍተኛ የመንግስት አመራሮችና የመከላከያ ሰራዊት አባላት የሚሳተፉበት የእንቁጣጣሽ አዲስ ዓመት በዓል መድረክ እንደሚካሄድም ሙሉጌታ አጽባህ ከመቀደ ዘግቦልናል። ከሀያ አመታት በላይ የዘለቀውን ተገንብቶ የነበረ ይህንን አጥር የሁለቱ አገራት የመከላከያ ሰራዊት በጋራ በመሆን እንዳፈረሱት ነው የተገለጸው በነገው ዕለት ከአዲስ ዓመት 2011 ተያይዞ ከሁለቱ ሀገራት የተወከሉ ነዋሪዎች ከፍተኛ የመንግስት አመራሮችና የመከላከያ ሰራዊት የሚሳተፉበት መድረክም ይካሄዳል ተብሏል። ይህ ታሪካዊ በዓልና መድረክ በድምቀት በሰላማዊ አካዋን ለማሳለፍ የሁለቱ ሀገራት የመከላከያ ሰራዊት አባላት በጋራ በዛሬው ዕለት መወያየታቸው በጉለመኸዳ ወረዳ አስተዳደር የህዝብ ግንኙነት ጽሕፈት ቤት ኃላፊ አቶ ዮሐንስ ሽፋረ ተናግሯል። በዓሉን የሚያደምቁ የተለያዩ ዝግጅቶችም ተጠናቀዋል ብለዋል። የሁለቱም ድንበሮች በኢትዮጵያና በኤርትራ ድንበሮች በሁለቱም አካባቢ ያው ድንበሮች እንዲከፈቱ ተደርገዋል። ከዛ ባለፈ በሁለቱም መካከል ደግሞ ያው አድራሾች እየተሰሩ ነው። አጠቃላይ ሁሉም የዝግጅት ሁኔታዎች እየተዘጋጀ ነው የሚገኙት። ዛሬ የኢትዮጵያ መከላከያ ሰራዊትና የኤርትራ መከላከያ ሰራዊትን በከፍተኛ ኃላፊዎች ያው ተገናኝተዋል። አዛጌ ያው ነገ ደግሞ ያው በተ እንደተጠበቀው የሁለቱም ህዝቦች በዚህ ተገኝተው ያው የህዝብ ለህዝብ ግንኙነት ይካሄዳል ተብሎ ይጠበቃል ማለት ነው። ከአሁን በፊት የህዝብ ለህዝብ ግንኙነት ለመጀመር ዝግጅቶች ተሰናድተው ግን ከኤርትራ ወገን የተጠበቁ እንግዶች ሳይመጡ ቀርቷል። የነገውን ዝግጅት ላይ እንደሚመጡ በምን እርግጠኛ ሆናችሁ ብለን ለአቶ ዮሐንስ ጠይቀናል። በዛሬው ዕለት የሁለቱ ሀገራት የመከላከያ ሰራዊት አባላት መገናኘታቸው እንዲሁም የፈንጅ ጠረጋ ስራዎች በመፈጸማቸው ዝግጅቱ እንደሚሳካ ያመለክታል ሲሉ መልሰዋል። አዲስ ዓመት 2011 በይፋ የኢትዮጵያና የኤርትራ ድንበር ተከፍቶ የየብስ ትራንስፖርት ይጀመራል ተብሎም ይጠበቃል። ለአሜሪካ ድምጽ ራዲዮ ሙልጌታ አጽበሃ መቀለም።